መጽሐፈ ዜና መዋዕል ካልዕ ምዕራፍ አስራ ስድስት አሳ በነገሠ በሠላሳ ስድስተኛው ዓመት የእስራኤል ንጉሥ ባኦስ በይሁዳ ላይ ወጣ። ወደ ይሁዳ ንጉሥ ወደ አሳ ማንም መውጣትና መግባት እንዳይችል ራማን ሠራ። አሳም ከእግዚአብሔር ቤትና ከንጉሡ ቤት መዝገብ ብርና ወርቅ ወስዶ በአባቴና በአባትህ መካከል እንደ ነበረው ቃል ኪዳን በእኔና በአንተ መካከል ይሆናል እነሆ ብርና ወርቅ ሰልጄልሃለሁ። እርሱ ከእኔ ዘንድ እንዲርቅ ሄደህ ከእስራኤል ንጉሥ ከባኦስ ጋር ያለህን ቃል ኪዳን አፍርስ ብሎ በደማስቆ ወደ ተቀመጠ ወደ ሶርያ ንጉሥ ወደ ወልደ ኤደር ሰደደ። ወልደ ኤደርም ንጉሡን አሳን እሺ አለው። የሠራዊቱንም አለቆች በእስራኤል ከተሞች ላይ ሰደደ። እነርሱም እዮንንና ዳንን አቤልማይምንና የንፍታሌምን የዕቃ ቤት ከተሞች ሁሉ መቱ። ባኦስም በሰማ ጊዜ ራማን መሥራት ተወ፣ ሥራውንም አቋረጠ። ንጉሡም ዓሣ የይሁዳን ሰዎች ሁሉ ሰበሰበ፣ ባኦስ ይሠራበት የነበረውን የራማን ድንጋይና እንጨት አስወገዱ፣ እርሱም ጌባንና ምጽጳን ሠራበት። በዚያን ጊዜም ባለ ራእዩ አናኒ ወደ ይሁዳ ንጉሥ ወደ ዓሣ መጥቶ እንዲህ አለው በሶርያ ንጉሥ ታምነሃልና በአምላክህም በእግዚአብሔር አልታመንህምና፣ ስለዚህ የሶርያ ንጉሥ ጭፍራ ከእጅህ አመልጠዋል። ኢትዮጵያውያንና የልብያ ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን? በእግዚአብሔር ስለ ታመንህ፣ በእጅህ አሳልፎ ሰጣቸው። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዐይኖቹ በምድር ሁሉ ላይ ይመለከታሉና፣ አሁንም ስንፍና አድርግሃል። ስለዚህም ከዛሬ ጀምሮ ሰልፍ ይሆንብሃል። አሳም በባለ ራእዩ ላይ ተቈጣ ስለዚህም ነገር ተቈጥቶአልና በግዞት አኖረው። በዚያን ጊዜም አሳ ከሕዝቡ አያሌ ሰዎችን አስጨነቀ። የአሳም የፊተኛውና የኋለኛው ነገር እነሆ በይሁዳና በእስራኤል ነገሥታት መጽሐፍ ተጽፎአል። በነገሠም በሠላሳ ዘጠኛው ዓመት አሳ እግሩን ታመመ፣ ደዌውም ጸናበት። ነገር ግን በታመመ ጊዜ ባለ መድኃኒቶችን እንጂ እግዚአብሔርን አልፈለገም። አሳም ከአባቶቹ ጋር አንቀላፋ፣ በነገሠም በአርባ አንደኛው ዓመት ሞተ። ለእርሱም ለራሱ በሠራው መቃብር በዳዊት ከተማ ቀበሩት። በቀማሚም ብልሃት የተሰናዳ ልዩ ልዩ መልካም ሽቱ በተሞላ አልጋ ላይም አኖሩት። እጅግም ታላቅ የሆነ የመቃብር ወግ አደረጉለት።